Agarinya Report. በኢትዮጵያ ለቤት ሰራተኞች የጡረታ ክፍያ ሊጀመር ነው። የቤት ሰራተኞችን የጡረታ ተጠቃሚ የሚያደርግ የስራ ቅጥር ውልና አጠቃላይ ደንብ በስድስት ወር ውስጥ ይጸድቃል ተብሎ ይጠበቃል። የቤት ሰራተኞች ጡረታን ጨምሮ የማህበራዊ ዋስትና አገልግሎት ተጠቃሚ እንዲሆኑ የሚያስችል የስራ ቅጥር ውልና አጠቃላይ የቤት ሰራተኞች ደንብ በስድስት ወራት ጊዜ ውስጥ ይጸድቃል ተብሎ እንደሚጠበቅ አንድነት የኢትዮጵያ የቤት ውስጥ ሰራተኞች ማህበራት ህብረት አስታውቋል። የህብረቱ ፕሬዚዳንት ይሩታ አበራ የቤት ሰራተኞችን ህግ በሚመለከት በዓለም አቀፉ ኮንቬንሽን 189 በተቀመጠው መሰረት በቀጥታ ለመተግበር አስቻይ ሁኔታ ባለመኖሩ ከኢትዮጵያ ጋር እንዲስማማ ተደርጎ ደንቡና የስራ ቅጥር ውሉ እንደሚዘጋጅ ተናግረዋል። ይኸው ደንብ በረቂቅ ደረጃ በስራና ክህሎት ሚኒስቴር በኩል እየተዘጋጀ ነው ብለዋል። ለአብነትም በቋሚነት የሚሰሩ ሰራተኞች በስራ ቦታቸው ላይ የመኖር ተመላላሽ የሆኑ ደግሞ ሰርተው የሚሄዱበትን አግባብ የለየና የስራ ቅጥር ውሉን ጨምሮ የሚወጣው የሚያወጣው ደንብ መሰረታዊ የሆኑ መብቶቻቸው ላይ ያተኮረ መሆኑን የህብረቱ ፕሬዝዳንት ለሀገር ውስጥ መገናኛ ብዙሀን አስታውቀዋል። በኢትዮጵያ ተግባራዊ እየተደረጉ ያሉ የስራ ቅጥር ውሎች መኖራቸውን የጠቀሱት ፕሬዝዳንቷ ነገር ግን ውሎቹ ህጋዊ አለመሆናቸውን አስረድተዋል። ከዚህም በመነሳት ለቀጣሪዎችም ሆነ ለቤት ሰራተኞች የሚጠቅም ወጥ የሆነ የስራ መቅጠሪያ ውል እንዲኖር ለማስቻል ታስቧል ብለዋል። በኢትዮጵያ የቤት ሰራተኞች ላይ የሚስተዋሉ ችግሮች ዘርፈ ብዙ እንደሆኑ የገለጹት ፕሬዝዳንቷ የስራ ቅጥር ውሉን ጨምሮ አጠቃላይ የቤት ሰራተኞች የህግ ማዕቀፍ ጸድቆ ተግባራዊ በሚሆንበት ወቅት የሚታዩ የሰብአዊ መብት ጥሰቶች ሁሉ ሊቀርፍ ይችላል ተብሏል። በኢትዮጵያ የቤት ሰራተኞች ቅጥር የተለመደ ሲሆን እነዚህ ሰራተኞች አነስተኛ ወረሃዊ ደሞዝ፣ የጉልበት ብዝበዛ፣ ጾታዊ ትንኮሳና ሌሎችም ጉዳቶችን ያስተናግዳሉ። በህገ ወጥ መልኩ በአሜሪካ የሚኖር ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራቸው እንዲመለሱ የምትነግሩበት ጊዜው አሁን ነው አሉ በኢትዮጵያ የአሜሪካ አምባሳደር አምባሳደር እርቪን ማሲንጋ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአምባሳደሩ እርቪን ማሲንጋ አማካኝነት ሰሞኑን አነጋጋሪ መልእክት አስተላልፏል። በህገ ወጥ መንገድ ወደ አሜሪካ መግባት፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ የስራ ፈቃድ ስራ መስራትና የቪዛ ጊዜ ካበቃ በኋላ በአሜሪካ ቆየት ከባድ ቅጣት ያስከትላል ብሏል። ቅጣቶቹ እስርን፣ ወደ ሀገር መመለስንና ዳግም ወደ አሜሪካ እንዳይገቡ መከልከልን እንደሚያካትት ነው አምባሳደሩ በመልእክታቸው የተናገሩት። አክለውም በህገወጥ መልኩ በአሜሪካ የሚኖር ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራቸው እንዲመለሱ የምትነግሩበት ጊዜው አሁን ነው ሲሉ ለኢትዮጵያውያን ገልጸዋል። መልእክቱ የአሜሪካ መንግስት ሌሎች በህገወጥ መንገድ እንዲገቡ የሚተባበሩት ላይም ህጋዊ እርምጃ እንደሚወሰድ አስጠንቅቋል። አሜሪካ በቅርቡም ህገ ወጥ ስደትን መከላከል አልቻሉም ባለቻቸው የሀገራት ባለስልጣናት ላይ የቪዛ በገደብ መጣሏን አስታውቀዋል። በህገወጥ መንገድ መግባት ከሚያስገኘው ጥቅም በላይ ጉዳቱ ያመዝናል ያለው ኤምባሲው ዜጎች የወደፊት ህይወታቸውን ከመጉዳታቸው እንዲታቀቡና በህገወጥ መንገድ በአሜሪካ ያሉ ቤተሰቦቻቸውንም በጊዜ እንዲመለሱ ጥሪ እንዲያደርጉ አምባሳደሩ መልእክታቸውን አስተላልፈዋል። ኢትዮጵያ 2500 የኢትዮጵያ ሰራዊት አባላትን በአውሶም ስር እንደምታሰልፍ ተገለጸ። በሶማሊያ በ2025 እንደ አዲስ በተዋቀረው የአውሶም ሰላም አስከባሪ ኃይል ውስጥ ኢትዮጵያ የምታሳትፈው የሰራዊት ቁጥር 2500 እንዲሆን የአፍሪካ ህብረትና የሶማሊያ መንግስት ውሳኔ ማሳለፋቸው ተገልጿል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባወጣው አዲስ ሪፖርት መሰረት ግብፅ 1100 የሚጠጉ ወታደሮችን በሶማሊያ የአፍሪካ ህብረት ድጋፍና ማረጋጋት ተልእኮ አውሶም ውስጥ ታሰልፋለች። በአውሶም ውስጥ ትልቁን ቁጥር የምታሰልፈው ኡጋንዳ ስትሆን 4500 ያህል ወታደሮችን የምታሳትፍ ይሆናል ተብሏል። በጥር ወር በይፋ የጀመረው የአውሶም ሰላም አስከባሪ ኃይል ውስጥ ለመሳተፍ የተፈቀደው አጠቃላይ ወታደራዊ ቁጥር 120000 መሆኑ ይታወሳል። የኢትዮጵያ ሀገራዊ የምክክር ኮሚሽን የአማራ ክልልን የምክክር አጀንዳዎች ማሰባሰቢያ መርሃ ግብር ጀመረም። በአጀንዳ ማሰባሰብ መርሃ ግብሩ ላይ ከ6000 በላይ የክልሉ ህዝብ ተወካዮች እንደሚሳተፉ ኮሚሽኑ አክሎ ገልጿል። የአጀንዳ ማሰባሰብ መርሃ ግብሩን የሚያካሂደው ከመጋቢት 27 ቀን እስከ ሚያዝያ 4 ቀን 2017 ዓ.ም ድረስ ነው። ከ267 ወረዳዎች 4500 በላይ የሚሆኑ የህዝብ ወኪሎች ለአምስት ቀናት በሚያደርጉት ውይይት ክልላዊና አገራዊ ይዘት ያላቸውን አጀንዳዎች እንደሚለዩ ኮሚሽኑ አስታውቋል። በመቀጠልም የክልሉ ተጽዕኖ ፈጣሪ ግለሰቦች፣ የመንግሥት የመንግስት ተቋማት የፖለቲካ ፓርቲዎችና ማኅበራት ወኪሎች ለሀገራዊ ምክክሩ አጀንዳዎችን አጽድቀው ለኮሚሽኑ ያስረክባሉ ተብሎ ይጠበቃል። በኢትዮጵያ 20 ዓመታትን ያክል ያስቆጠሩት ኬንያውያን ስደተኞች ወደ ሀገራቸው ሊመለሱ ነው። በኢትዮጵያ በቦረና ዞን የሚገኙ ኬንያውያን ስደተኞች ወደ ሀገራቸው ለመመለስ ፍላጎት እንዳላቸው የኬንያ መንግስት አስታውቋል። እንደ አውሮፓውያኑ ዘመን አቆጣጠር በ2000ና በ2005 ተከስቶ በነበረው እልቂት የተነሳ ወደ ኢትዮጵያ የተሰደዱት እነዚህ ስደተኞች 2060 የሚሆኑት በዲሎ፣ 3600 የሚሆኑት ደግሞ በመጋዶ እንደሚገኙ ተገልጿል። የኬንያ የካቢኔ ሴክሬታሪያት ሙሳሊያ ሙዳቫዲ ተሰደው በእነዚህ የኢትዮጵያ አካባቢዎች የሚገኙ 4993 ኬንያውያን ስደተኞች ወደ ሀገራቸው ለመመለስ ፍላጎት አሳይተዋል ብለዋል። ዲሎ እና መጋዶ በቦረና ዞን የሚገኙ ቦታዎች ሲሆኑ በኬንያ በነበረው ግጭት የተፈናቀሉ ሰዎች ይኖሩበታል። ስደተኞቹ በአካባቢው በቂ መሠረተ ልማት ባለመኖሩ ተገቢው ድጋፍ ሲደረግላቸው እንዳልነበርና በውሃ እጥረትም ሲፈተኑ ቆይተዋል ሲል የኬንያ መንግስት አስታውቋል። ሙዳቫዲ እንደተናገሩት መንግስት ስደተኞቹ የሚመለሱበትን መንገድ እንደሚያመቻች ገልጸው ምንም አይነት ካሳ እንደማይሰጣቸው ግን ተናግረዋል። ሙዳቫዲ አክለውም የኢትዮጵያ መንግስትና የኬንያ መንግስት በዩኤንኤችሲአር በኩል በሚመቻች ስብሰባ ስደተኞቹ ስለሚመለሱበት ሁኔታ እንደሚመክሩ ተናግረዋል። ስደተኞችን መመለሱ መቼ እንደሚጀመር ግን አልገለጹም። የአዲስ አበባ ገቢዎች ቢሮ ከ16 ቢሊዮን ብር በላይ ገቢ በማሳነስና በመሰወር የሂሳብ መዝገቦችን ባዘጋጁ የሂሳብ ባለሙያዎች ላይ እርምጃ እንዲወሰድ ጠየቀም። 334 የሂሳብ ባለሙያዎችና ኦዲተሮች ከ75 በመቶ በላይ የገቢ ልዩነት አዘጋጅተው በማቅረባቸውም የሙያ ፈቃዳቸው ይሰረዝልኝ ብሏል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የ2016 በጀት ዓመት የ36729 የታክስ መዝገቦችን ቅድመ ኦዲት በማድረግ የግብር ከፋዮችን ገቢ በማሳነስ እና በመሰወር የሂሳብ መዝገቦች እየተዘጋጁ የሚቀርቡ ሆነዋል ብሏል። በዚህም በበጀት ዓመቱ ሊሰበሰብ የተገባው ገቢ አሳንሶ በማቅረብ ሊሰወር የነበረን 10.65 ቢሊየን ብር በቅድመ ኦዲት በልዩነት በመወሰን እና በመሰብሰብ የመንግስትና የሕዝብ ጥቅምን ለማስጠበቅ መቻሉን የቢሮ የኮሚኒኬሽን ክፍል ዳይሬክተሮች ዳይሬክተር አቶ ሰውነት አየለ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ቢሮ በታክስ አስተዳደር አዋጁ መሰረት ሊሰበሰብ የተገባን ገቢ በማ በማሳነስና በመሰወር የሂሳብ መዝገብ አዘጋጅተው ባቀረቡ የሂሳብ ባለሙያዎችና ኦዲተሮች ላይ የኢትዮጵያ የሂሳብና ኦዲት ቦርድ እርምጃ እንዲወስድ የስም ዝርዝራቸውን ማስተላለፉንም ገልጸዋል። በዚህም መሰረት ቦርዱ የሙያ ፈቃድ ከሰጣቸው 823 የሂሳብ ባለሙያዎችና ኦዲተሮች መካከል 334ቱ የሂሳብ ባለሙያዎችና ኦዲተሮች ያቀረቧቸው የሂሳብ መዝገቦች በቢሮው ከተካሄደው ቅድመ ኦዲት ተግባር ከ75 በመቶ በላይ የገቢ ልዩነት አዘጋጅተው በማቅረባቸው የሙያ ፈቃዳቸው እንዲ ሰረዝ መጠየቁን ገልጸዋል። 490 የሂሳብ ባለሙያዎችና ኦዲተሮች ደግሞ በቅድመ ኦዲት ከተረጋገጠ ገቢ ከ25 እስከ 75 በመቶ የገቢ ልዩነት ያለውን የሂሳብ መዝገብ አዘጋጅተው በማቅረባቸው የመጨረሻ የጽሑፍ ማስጠንቀቂያ እንዲሰጣቸው መወሰኑን ዳይሬክተሩ ተናግረዋል። ይሁንና 39 የሂሳብ ባለሙያዎችና ኦዲተሮች ያዘጋጇቸው የሂሳብ መዝገቦች በቅድመ ኦዲት ከተለየው ጋር ልዩነት ያልተገኘባቸው በመሆኑ ቦርዱ እውቅና እንዲሰጣቸውም ገቢዎች ቢሮ ጠይቋል። በተጨማሪም በቦርዱ የሙያ ፈቃድ ሳይሰጣቸው የሂሳብ መዝገብ ያዘጋጁ ግለሰቦችን በስም ዝርዝር በመለየት ተመሳሳይ እርምጃ ለመውሰድ እየተሰራ ነው ሲሉም አቶ ሰውነት አየለ ገልጸዋል። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ለአንድ ዓመት እንዲያስተምሩ የሚያስገድድ አሰራር ተግባራዊ ለማድረግ ማቀዱን አስታወቀም። የኢትዮጵያ የዩኒቨርሲቲ ተማሪዎች ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ ም ጀምሮ ስራ ላይ እንዲውል ታቅዷል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ አሰራሩ በሀገሪቱ ያለውን የመምህራን እጥረት እንደሚቀርፍም ተናግረዋል። በኢትዮጵያ አንድ መቶ ሺህ የሚደርስ የመምህራን እጥረት መኖሩን በተደረገ ግምገማ መታወቁንም ፕሮፌሰሩ ተናግረዋል። በአሰራሩ መሰረት በአራት ዓመት የሚመረቅ ተማሪ የሶስተኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለአንድ ዓመት የማስተማር አገልግሎት ከሰጠ በኋላ ነው የሚመረቀው ሲሉን ገልጸዋል። ሙያው ላይ የሚታየውን ክፍተት ለማስተካከል መምህራን በሀገሪቱ የፋይናንስ ስርዓት ውስጥ የራሳቸው ድርሻ እንዲኖራቸውና የኑሮ ውድነቱን እንዲቋቋሙ ለማድረግ የመምህራን ባንክ ለማቋቋም ታቅዶ እየተሰራ ነው። ترجمة በአማራ ክልል በየሳምንቱ ከአንድ መቶ በላይ ሰዎች በእብድ ውሻ በሽታ ይጠቃሉ ተባለ። በ2017 ዓመተ ምህረት 7 ወራት ውስጥ በክልሉ ከ5000 በላይ ሰዎች በእብድ ውሻ በሽታ ሲጠቁ ከ32 በላይ ደግሞ ህይወታቸው አልፏል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት እንዳስታወቀው በክልሉ በየሳምንቱ ከመቶ በላይ ሰዎች በበሽታው እንደሚጠቁ አስታውቋል። በኢንስቲትዩቱ የጤና ምልከታ ማስተባበሪያ ቡድን ሰብሳቢ ሀብታሙ አለባቸው እንዳሉት በክልሉ የበሽታው ተጠቂዎች ቁጥር ለመጨመሩ መንስኤ ከሆኑ ችግሮች መካከል ህብረተሰቡ ውሻን አስከትቦና በግቢ ውስጥ አስሮ መያዝ ላይ ብዙም ትኩረት ባለመስጠቱ ውሾቹ ለበሽታ በመጋለጣቸው ነው ብለዋል። ውሻን በግቢ ውስጥ አስሮ መንከባከብ አልተለመደም ያሉት ባለሙያው ይህም በመሆኑ በሽታው የሚያዙ ውሾች በከተሞች ሳይቀር እንዲበራከቱ ማድረጉን አብራርተዋል። በእብድ ውሻ በሽታ የተጠቁትንም ወደ ጤና ጣቢያ ወስዶ የማስመርመር ወይም ደግሞ እንዲወገዱ የማድረግ ልምድ አለመኖርም ሌላው ምክንያት ነው ነው ብለዋል። ባለቤት አልባ ውሾችን በዘመቻ በመከተብና በማስወገድ ችግሩን ለመከላከል ባለድርሻ አካላት ትኩረት እንዲያደርጉም ጥሪ አቅርበዋል። ባለፉት ሰባት ወራት ብቻ በክልል ውስጥ ከአምስት ሺህ በላይ ሰዎች በብዱሻ በሽታ መጠቃታቸውንና ሰላሳ ሁለት ያህል ሰዎች ደግሞ ሕይወታቸው ማለፉን የኢንስቲትዩቱ ባለሙያ ተናግረዋል። በመጨረሻም በቅናት በመነሳሳት የትዳር አጋሯንና የአራት ልጆቿን አባት ሕይወት በተኛበት በአሰቃቂ ሁኔታ ያጠፋችው መምህርት በስርዓት ተቀጣች። በምዕራብ አርሲ ዞን ነገሌ አርሲ ከተማ ነዋሪ የሆኑት እና በተመሳሳይ ሙያ ላይ የሚገኙት መምህር ጉተማ ኡካና መምህርት ጠይባ ቱሪ ለ27 ዓመታት በትዳር የቆዩ ሲሆን አራት ልጆችን ማፍርተዋል ተብሏል። ጥንዶቹ ሰላማዊ የሆነ የትዳር ጉዞ የነበራቸውና ቤት ለመስራት ዝግጅት ላይ ነበሩ ያለ የምራብ የምዕራብ አርሲ ዞን ፖሊስ ሚስት ባል በትዳሩ ላይ እንደ ቀድሞ አልሆን አለ የሚል የቅናት ጥርጣሬ በመያዝ አለመግባባቶች መፈጠራቸውን ገልጿል። ሚስት በመሃላቸው የተፈጠረውን ችግር ለመፍታት ስትጥር በነበረበት ሰዓት ደግሞ ሁለተኛ ሚስት ሊያገባ ነው የሚል ያልተረጋገጠ ወሬ በመስማቷ መኮራረፉ ወደ መጨቃጨቅ ያድጋል። የሰማቸው ነገር ብስጭት ያለባት ተከሳሽና የሟች ሚስት የሆነችው መምህር ጦይ ባቱሪ የካቲት 18 ቀን 2017 ዓ ም ከሌሊቱ 9 ሰዓት ላይ ባለቤቷ ባለቤቷና የአራት ልጆቿ አባት የሆነው መምህር ጉተማ ኡካ በተኛበት በእንጨት መፍለጫ መጥረቢያ አንገቱ ላይ ደጋግማ በመምታት ሕይወቱ እንዲያልፍ ማድረጓን የአርሲ ዞን ፖሊስ ገልጿል። ተከሳሿ ድርጊቱን ከፈጸመች በኋላ እስኪነጋ ቆይታ እጇን ለፖሊስ የሰጠች ሲሆን ፖሊስም በስፍራው ተገኝቶ የሟችን አስክሬን በማንሳት ለምርመራ ወደ ሆስፒታል ልኮ አረጋግጧል። ዓቃቢ ሕግም ከፖሊስ የደረሰውን የወንጀል ምርመራ መዝገብ መነሻ በማድረግ ክስ የመሰረተ ሲሆን ክሱን ሲመለ ሲመለከት የቆየው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት መጋቢት 23 ቀን 2017 ዓ ም በዋለው ችሎት መምህር ትጦይባ ቱሪ መምህር መሆኗ ወንጀሉን ሌሊት ላይ መፈጸሟ እንደ ማክበጃ ታይቶ እጅ በመስጠቷና ቀደም ሲል መልካም ባህሪ የነበራት በመሆኑን ደግሞ እንደ ማቅለያ ግምት ውስጥ በማስገባት በ25 ዓመት ጽኑ እስራት እንድትቀጣ መወሰኑን የምዕራብ አርሲ ዞን ፖሊስ ያሰራጨው መረጃ ያመለክታል። Hagarinya report.